The voice of America. የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዚደንታዊ እጩ ጆ ባይደን ሁለቱም ፓርቲዎች ተቀራራቢ የሕዝብ ድጋፍ ያላቸው በሆኑ ለማሸነፍ ቁልፍ ናቸው ከሚባሉ ግዛቶች አንዷ በሆነችው ፍሎሪዳ የምረጡን እንቅስቃሴ ሲያካሂዱ ቆይተዋል። ከኮቪድ-19 ሕመማቸው በማገገም ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ በበኩላቸው ፈጥኜ ወደ ምርጫ ዘመቻ መለሳለሁ ብለዋል። ኤሊዛቤት ሊ ያጠናቀረችውን ዘገባ ቆንጅታ እየታ ቀርበዋለች። ኮቪድ አስራ ዘጠኝ ታመው ሆስፒታል የነበሩት ፕሬዚደንት ዶናልድ ትራምፕ በአሁኑ ጊዜ በዋይት ሀውስ እያገገሙ ነው ያሉት። እንደ አውሮፓውያን አቆጣጠር ጥቅምት አስራ አምስት ቀን መጪው ሳምንት ሐሙስ ዕለት ነው የሚውለው ከዲሞክራቲክ ፓርቲው ተፎካካሪያቸው ከቀድሞ ምክትል ፕሬዚደንት ጆ ባይደን ጋር ፍሎሪዳ ማያሚ ከተማ ላይ የታቀደውን ሁለተኛውን ክርክር በጉጉት እየጠበቅኩት ነኝ ብለዋል። ሆስፒታል ያስገባቸውን የኮቪድ አስራ ዘጠኙን ህመማቸውን ጉዳይ በተመለከተ በቪዲዮ በተቀረጸ እና በትዊተር ገጻቸው ባወጡት ሌላ መልእክት ደግሞ እንዲህ ነበር ያሉት። ሆስፒታል ያስገባቸውን የኮቪድ አስራ ዘጠኙን ህመማቸውን በእናንተ ላይ እንዲያይል አትፍቀዱ። ሕይወታችሁን እንዲቆጣጠር መፍቀድ የለባችሁም። ከዓለም እጅግ ታላቅ ሀገር ነች ያለችን፣ እንመለሳለን። ተመልሰን ወደ ሥራ እንገባለን። ወደ ግንባር እንወጣለን። መሪያችሁ ስለ ሆንኩ ማድረግ ነበረብኝ። አደጋ እንዳለው አውቅ ያለሁ ግን ማድረግ ነበረብኝ። ፊት ለፊት መውጣት መምራት ስላለብኝ ነው። ይሁን እንጂ የህመማቸውን በአጠቃላይም የዓለም አቀፉን ወረርሽኝ አያያዛቸውን በሚመለከት ፕሬዚደንቱ ትችት እየቀረበባቸው ነው። ተፎካካሪያቸው ጆ ባይደን በትናንት ማታው በኤንቢሲ ኒውስ ቴሌቪዥን በቀረቡበት ህዝባዊ ውይይት ላይ እንዲህ ሲሉ ተችተዋቸዋል። ማስ ማ Instead of talking about what, the only thing I heard was one of the tweets saying that, you know, don't be so concerned about all this, essentially. እነዚህ ጭንብሎች ይጠቅማሉ፣ ሰውን ከሞት ይጠብቃሉ፣ በሽታው እንዳይስፋፋ ይከላከላሉ። አካላዊ ርቀት መጠበቅም ያስፈልጋል። ሌላ ነገር ከማውራት ይልቅ በትዊተር ገጽ ላይ ያየሁት በጣም አትጨነቁ የሚል ብቻ ነው። ግን ብዙ የሚያስጨንቅ ነገር አለኮ። ሁለት መቶ አስር ሺህ ሰው ሞቷል እኮ ባይደን ባለፉት ቀናት በፕሬዚደንታዊ ምርጫው ወሳኝ ቦታ እንደሚኖራት በምትጠበቀው በፍሎሪዳ ክፍለ ግዛት የምረጡኝ ዘመቻ አካሂደዋል። ሁላችሁም እንደምታውቁት እውነቱን ለመናገር ፍሎሪዳን ካሸነፍን በቃ አሸነፍን ማለት ነው። ጆ ባይደን በሀገር አቀፍ የህዝብ ድጋፍ ግምገማ ትረምፕን እየመሩ ቆይተዋል። ይሁን እንጂ በዚህ ሳምንት የወጣ አንድ አዲስ ግምገማ ደግሞ ሁለቱ ተፎካካሪዎች ፍሎሪዳ ላይ በተመሳሳይ የመራጭ ድጋፍ ተጣምደው እንዳሉ ነው የሚያሳየው። ባለፈው ፕሬዚደንታዊ ምርጫ ፍሎሪዳን ያሸነፉ ትረምፕ እንደነበሩ ይታወሳል። የሎስ አንጀለስ የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ተንታኝ ራፋኤል ሰንሻይን እንደሚሉት በዩናይትድ ስቴትስ ምርጫ ቁልፎቹ ከስልሳ አምስት አመት በላይ የሆኑ መራጮች ናቸው ለምን ቢባል ከደገፉ በሙሉ ልብ ነው የሚደግፉት አያወላውሉም ሲሉ ያስረዳሉ ተንታኙ is that Biden's small lead among older voters, an absolute bedrock for Republicans, is increasing. <laughs> ለሪፐብሊካኑ ጠንካራ የድጋፍ መሰረታቸው በሆኑት በዕድሜ ገፋ ያሉት መራጮች ዘንድ ባይደን የያዙት የመራጭ ድጋፍ ብልጫ ነበር፣ እንደሚመስለኝ ያ አሁን ከፍ እያለ ነው። ሶልት ሌክ ሲቲ ዩታ ላይ የሚካሄደው የዛሬው የምክትል ፕሬዚደንት እጩ ተፎካካሪዎች ክርክር በምረጡኝ ዘመቻው አንድ አብይ ምዕራፍ እንደሚሆን ይጠበቃል። የፕሬዚደንቱን መታመም ተከትሎ የሚካሄድ በመሆኑም ይበልጡን የጎላ ነው። it reminds everybody that there's a 74-year-old running against a 77-year-old for president and two considerably younger people. ራሳቸው በቀላሉ ለፕሬዝደንትነት በእጩነት መቅረብ የሚችሉ ናቸው። የዛሬ ማታው የምክትል ፕሬዚደንት ማይክ ፔንስ እና የዲሞክራቲክ ፓርቲ ምክትል ፕሬዚደንታዊ እጩ ሴኔተር ካመላ ሃሪስ ክርክር ለየት ያለ መልክ ሳይኖረው እንደማይቀር ነው የሚጠበቀው። ሃሪስ አቃቤ ሕግ፣ ፔንስ አገረገዢ እና የራዲዮ ውይይት ዝግጅት አቅራቢ እንደነበሩ ያስታውሷል። ፔንስ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል መሪ እንደመሆናቸው ያስተዳደራቸውን የወረርሽኙ ምላሽ በመከላከል እንደሚሟገቱ ነው የሚጠበቀው። ለማናቸውም መጨረሻ ላይ የዚህ ፕሬዚደንታዊ ምርጫ ውጤት በፕሬዚደንት ትራምፕ የኮቪድ አስራ ዘጠኝ ወረርሽኝ አያያዝ ላይ የሚሰጥ ውሳኔ ህዝብ እንደሚሆን የፖለቲካ ተንታኞች ይናገራሉ።